በኬንያ ባለፈው ጎርጎሪዮሳዊ ነሐሴ 8 2017 ዓ ም የተካሄደውና የሀገሪቱ ከፍተኛ ፍርድ ቤትም ከሁለት ሳምንታት በፊት ውድቅ ያደረገው ፕሬዚደንታዊ ምርጫ ውጤት በሀገሪቱ ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ተጽዕኖ አሳርፏል። ለሀገሪቱ በጀትም ትልቅ ጫና በመፍጠር ላይ መሆኑን በወደብ ከተማይቱ ሞምባሳ የሚገኘው የኬንያ ብሔራዊ የንግድና ኢንዱስትሪ ምክር ቤት ቅርንጫፍ መስሪያ ቤት ሊቀመንበር ጄምስ ምሮይ አስረድተዋል። የምርጫው ውጤት መሰረዝ በሀገሪቱ ፋይናንስ ላይ ግዙፍ ተጽዕኖ ይኖረዋል። አዲስ ምርጫ ማዘጋጀት ብዙ ገንዘብ ይጠይቃል። እና ፍርድ ቤቱ ብይኑን ከማሳለፉ በፊት በሰበቡ ሊፈጠር የሚችለውን ጫና ሁሉ መመልከት ነበረበት። ብይኑን የምርጫውን ውጤት በተመለከተ የተሰጠ ሀቀኛ ብይን ሳይሆን ፖለቲካዊ ብይን አድርጌ ነው የተመለከትኩት። በኬንያ ኢኮኖሚ ላይ ባረፈው አሉታዊ ተጽዕኖ አብዝቶ የተጎዳው የናይሮቢ የአክሲዮን ገበያ ሲሆን እንደ ኬንያ ብሔራዊ ንግድና ኢንዱስትሪ ምክር ቤት ሊቀመንበር መሮ አስተያየት በሀገሪቱ በጎርጎሪዮሳዊው ጥቅምት 17 2017 ዓ ም ድጋሚው ፕሬዝደንታዊ ምርጫ እስከሚደረግና በምርጫው ሰበብ ለተፈጠረው ልዩነትም መፍትሄ እስኪገኝለት ድረስ የዋጋው ግሽበት ከፍ እንዳለና ምንዛሪው ሽልንግም እንደተዳከመ መቀጠሉ አይቀርም። የአክሲዮን ገበያውን ብንመለከት በየቀኑ 92 ቢሊዮን ሽልንግ እያጣን ነው። ይህ ሁኔታም እየከፋ መሄዱ አይቀርም እና በእኔ አስተያየት ለዚሁ ሁኔታ ፊት ለፊት ከምናየው በስተጀርባ ሌላ መንስኤ ይኖረው ወይም አይኖረው ጠንቀቅ ብለን መመልከት ይኖርብናል። ለምሳሌ ብዙ ቢሊዮነር ቻይናውያን ሀገራችንን ጎብኝተዋል። እነዚህ ቢሊዮነሮች የአክሲዮን ገበያችንን ለመጣልና በኋላም አክሲዮኖቹን በዝቅተኛ ዋጋ ለመግዛት የሚፈልጉ ናቸው። በኬንያ ፕሬዝደንታዊ ምርጫ ድጋሚ ይደረግ የተባለበት የከፍተኛው ፍርድ ቤት ውሳኔና በፖለቲከኞች መካከል የቀጠለው ውዝግብ በንግዳቸው ላይ አሉታዊ ተጽዕኖ ማሳረፉን የገለጹት የሞምባሳው ነጋዴ ፒተር ኮቲ መዘዙን በተወሰነ ደረጃ ለመወጣት ሲሉ ጫናውን በደንበኞቻቸው ላይ መጫን እንደተገደዱ ለዶይቸቬል አስረድተዋል። የእቃዎች ዋጋ ጨምሯል። ቀደም ሲል አንድ ጂንስ ሱሪ 400 ሺሊንግ እንሸጥ ነበር። አሁን ግን በ700ና 800 ሺሊንግ መካከል ነው የምንሸጠው። 18000 ሺሊንግ ይሸጡ የነበሩ የተለበሱ የልጆች ልብሶች አሁን ዋጋቸው 19500 ሺሊንግ ደርሷል። በኬንያ ድጋሚው ፕሬዝደንታዊ ምርጫ በተሳካ ሁኔታ እንዲካሄድ እና የሀገሪቱ ኢኮኖሚም በአፋጣኝ እንዲያገግም ለማድረግ ይቻል ዘንድ በመወዛገብ ላይ የሚገኙት ኬንያውያኑ ፖለቲከኞች አስመራጩን ኮሚሽን በነጻ እንዲያሰሩ የኬንያ ብሔራዊ የንግድና ኢንዱስትሪ ምክር ቤት ጠይቋል። በወቅቱ የተቃዋሚ ፓርቲዎች ኅብረት በምኅፃሩ ናሳ አዲሱን የምርጫ ዕለት ገዢው የጁብሊ ፓርቲ ደግሞ ምርጫውን እንዲቆጣጠር አስመራጩ ኮሚሽን ያዋቀረውን ቡድን ባለመቀበላቸው በሀገሪቱ የተፈጠረው የፖለቲካ ፍጥጫ አሳሳቢ እንደሆነ ቀጥሏል።